SBS live streams and podcasts are supported by advertising. <laughs> በቀዳሚ ሁለት ተከታታይ ክፍለ ዝግጅታችን የቲያትርና ፊልም ዳይሬክተር አብይ አየለ ከአዋሬ አዲስ አበባ የትውልድ ቀየው ተነስቶ የፊደል ቆጠራ የጥበብ ሙያ ቀሰማ የአውሮፓና አውስትሬልያ የሰርከስ ኢትዮጵያ ትዕይንቶች አውስትራሊያን መኖሪያው ለማድረግ የጥገኝነት ጥየቃ ውሳኔውን አስመልክቶ አውግቷል። በማጠቃለያው ክፍለ ዝግጅታችን የህይወት ጉዞ ትረካው የሚነሳው ከአውስትሬልያ የአዲስ ህይወት ጅማሮ ነው። አውስትራሊያ ቀር እንግዲህ ከኋላ የቀረኝ ነገር የለም። አባቴ በህይወት የለም ሶስት አመት ሆኖ፣ ዋናው ስወጣም በቃ ከዚህ ወዲያ ምንም የለኝም ብዬ የወጣሁት አባቴ ስለሌለ እናቴ ቆይታለች ካረፈች የሚጎትተኝ ነገር የለም ወደኋላ። ግን ቅድም እንዳልኩ ውጭ ሀገር ለመኖር የተዘጋጀ ስነ ልቦና ብቃት የለኝም እና እዚህ ግን ለመቅረት ተዘጋጀ ነው የመጣሁት። ማንኛውንም ጎዳና ለማደርም ቢሆን ከአውሮፓ ይዤ የመጣሁትን ልብስ ይዤ ነው የመጣሁት ወደዚህ ስመጣ ለአመት ለሁለት አመትም ልብስም ላይኖረኝ ይችላል ማረፊያም ላይኖረኝ ይችላል ብዬ እንደገና ስንቀር ምንድን ነው ያደረግኩት? የምንቀረው ልጆች የተለያየ ሙያ የሙዚቃ የአክሮባት የዘፈን ሙያ ያለን ስለነበርን፣ እዚህ በምንቀርበት ጊዜ ሊገጥመን የሚችለው ብዙ ነገር ይኖራል። ስለዚህ በሙያችን ነው ማለፍ ያለብን። ስትሪት ፐርፎርማንስ፣ ይሄ ጎዳና ላይ ፐርፎርም የሚያደርጉ ሰዎች እና ጎዳና ላይ ፐርፎርም ማድረግ ፕሮፌሽን እንደሆነ አውሮፓ በጣም ብዙ ሀገር አይቻለኝ እና በጣም ብዙ ፕሮፌሽናል የሆኑ አክተሮች፣ ሙዚቀኞች፣ የተለያየ ስራ በሶሎ የሚሰራ አክቲንግም እና ሙዚቃ ጎዳና ላይ እየተሰራ ብዙ ክብር ያለው ስራ እንደሆነም ስለማቅ ኖርማል። እኛ ሰርከሱ የሚሰራው ውጭ ሀገር በሚታወቀው የነጮች ኮስቲም አይደለም። ክሮባት የሚሰራ በወላይትኛ ነው። ፒራሚድ በሲዳምኛ ነው የሚሰራው። ሴቶች የሚሰሩት በወላይትኛ ነው። ሙዚቀኞች የሚለብሱት የባህል ልብስ ነው። ሁሉም ነገራችን ባህል ነው። የውጭ ነገር የለውም። በባህል ልብስ ና እነዚያን ልብሶች በቁጥር ልክ አንድ ሊድ ክራር፣ አንድ ቤዝ ክራር፣ አንድ ማሲንቆ፣ ሁሉም ደብል ደብል ስለሆነ ይዤ የወጣሁት ስወጣ ከሀገር ሲጀመር እነዚህን ይዘን የቀረ ነው። እነዚህን ይዣ አለሁኝ። ስለዚህ አስፈላጊ ከሆነ መንገድ ላይ ፐርፎርም እናረጋለን፣ ችግር የለውም በሚል ነው ተዘጋጅተን የወጣ ነው። ስንወጣ ቀረን እንግዲህ ዘጠኝ ነበር። መጀመሪያ አስራ አምስት ሆነን አስራ አምስት ስንሆን ከአስራ አምስታችን እኔ መጀመሪያ እንግዲህ መጀመሪያው የወጣሁት አንድ ዳይሬክተር ነኝ። አንደኛው ዳይሬክተርም መላኩ ተደገመ እሱ ደግሞ ቴክኒካል ዳይሬክተር ነው። አንድ ዳይሬክተር ነው ከዚህ የተመለሰው አወቀ ይባላል። እሱ የዋናው የሰርከሱ ሙሉ ዳይሬክተር ነው። እሱ ነው የተመለሰው። ሁለታችን እዚህ ስንቀር ስራዎች መስራት አለብን። በዛ ነው አሁን ሾው ለመስራት በጣም በቂ ነው። አንድ ላይ መኖር ጀመርን። በአንድ ጊዜ አኗኗር ለውጡ በቃ ግልጽ ብሎ ነው የሚታየው እዛ ጋር አሁን እዚህ ጋር አዛዥና ታዛዥ የለም። አንደኛ፣ ሁለተኛ የግሩፕ ኑሮ ነው። ብዙዎቻችን አብሮ በማደር ተለማምደናል። ውጭ አገርም እዛም ሰርከስም አብረን እናድር ስለነበረ ተለማምደናል። ግን ብዙ ነገሩ ተቀየረ። እዚ ጋር አሁን ኬዝ የሚባለው ነገር መጣ። ኬዝ ጉዳይ አለ። ለእያንዳንዳችን ኬዝ መስራት ነበረብን። ከዛ መለስ ትሬኒንግ ጀመር። ፉትስክሪ አርት ሴንተር ኦርጋናይዝ ተደረገልን። አርት ሴንተር ወቃ ተሰጠን። እዛ ውስጥ እየሄድን ሰርከስ ሙዚቃ በደንብ ትሬኒንግ እናደረጋለን። ከዛ ሾው ማሳየት ለኢትዮጵያ ኮሚኒቲ ለአዲስ ዓመት ሾው እናሳያለን። ብዙ ድርጅቶች ፌስቲቫል እየሄድን ከሜልበርን ሁሉ እየወጣን ሾው ማሳየት ጀመርን። እሱ በጣም ደስ የሚል ጊዜ ነበረ። ጥሩ ሆነ። ያለን ነገር ነው የምናቀርበው ነገር ነው ፕሮፌሽናችን ነው። ያንን ነገር እያቀረብን በተጓዳኝ የአውስትራሊያ ኑሮ ተያያዝ ነው ማለት ነው። ቀስ እያልን ነው ኑሮ ውስጥ የገባ ነው መኖሪያ ፈቃድ ሰጥተዋችሁ ነው ወይስ ጊዜ መቆያ ነው? ጉዳያችሁ በምንመልክ ነበር በኢሚግሬሽን በኩል ለመቆየትና የተለያዩ እንቅስቃሴዎችን ለማድረግ ፈቃድ ያገኛችሁት? መኖሪያ ፈቃድ የለንም። በቪዛን የመጣ ነው። እንደመጣን የኢትዮጵያ ኮሚኒቲ ረዱን። የዛን ጊዜ ሊቀመንበሩ ተረፈ ነበረ። ከዛ እና አበራ፣ እነ ጋሻው፣ እነ አለምሸት እነዚህ ኮሚኒቲ አካባቢ ያሉ እና አበበ ብዙ ናቸው። በጣም ብዙ እነሱ በሙሉ ተረባርበ ነው የረዱን። ኬዝ እንዲዘጋጅልን ተደረገ። አመለከትን አሳይለም አመለከትን አሳይለም ስናመለክት ብሪጅንግ ቪዛ ተሰጠን። ብሪጅንግ ቪዛው ደግሞ የስራ ፍቃድ አለው። በዛ ነበር የምንሰራው። ስቴትም መሄድ ቢያስፈልግ ስቴት ሄድን። የስራት ፍቃድ ነበረን። በጣም ትልቅ ችግር የፈጠረብን ግን ምንድን ነው፣ አውሮፓ ላይ ፌመስ ነበር። ብዙዎቹ ፋይሎቹ አሁን ድረስ እኔ ጋር አሉ። አውስትራሊያ ኢሚግሬሽን እኛ እዚህ ሀገር ልክ ከሲድኒ መተና ሜልበርን ስንቀር የዛን ዕለት ቻናል ቴን ኒውስ ላይ ያቀረበ የሰርከስ ኢትዮጵያ ቡድን አባላት ዲፌክትድ ሆነው እዚህ መጥተዋል፣ ብሎ ያ ኢሚግሬሽኖች አልወደዱትም። ያንን ኢሚግሬሽን ስናቀርብ ኢንተርቪ ስንገባ ኢሚግሬሽኖቹ በፍጹም ደስተኞች አልነበሩም። ምንድነው ያደረጉት? ስለ ሰርከስ ኢትዮጵያ ፋይል ከቤልጅየም፣ ከጀርመን፣ ከእንግሊዝ፣ ከፈረንሳይ እዛ ሀገር ስለነበረን ቆይታ ምን እንሰራ እንደነበረ በጣም ብዙ ነገር አጠናቅረው አምጥተዋል። ደስተኛ ያልሆኑት ለምንድነው? ዋይ አውስትራሊያ ለመረጣችሁ ምክንያቱም በጣም ብዙ ሀገር ሄዳቸዋል። ብዙ አመት ነው የተመላለሳችሁት። አውሮፓ ወደ ስምንት አገር ነው ስንዞር ይኖር ነው እና ዋይ አውስትራሊያ ለመረጣችሁ? አንድ ሁለተኛ፣ እዚህ ያሉ የኢትዮጵያ ኮሚኒቲዎች በፖለቲካ እናንተ ሊጠቀሙ ስለፈለጉ ነው፣ ቻናል ቴል እንድትወጡ ያደረጉት። ኢሚግሬሽን አንድ ባለስልጣን ጋሪ ቡልቶ የሚባል ሰውዬ ነበር። እሱ በጣም ተናደደ። ፐርሶናል እሱ ነው እኔን ኢንተርቪው ያደረገኝ ሰውየው። እና ከዛ በፊት እነ ሀይለ ልዑልም እዛ ውስጥ ረድቶናል እና ከኮሚኒቲው ጋር ብዙ አታካራ ፈጥረዋል። ኢሚግሬሽኖቹ ከመጀመሪያው እንደማይፈቅዱ እርግጠኞች ነበሩ። ደስተኞች አልነበሩም። ዋይ አውስትራሊያ ለምን ሌላ ሀገር አልቀራችሁም? ከጀርመን ኢሚግሬሽን የመጣው መልስ ምንድን ነው የሚለው እዛ ሀገር ስለኛ ጀርመን ውስጥ ስላለው ስለነበርንበት ሁኔታ እነዚህ ሲጠይቋቸው ጀርመን ሰርከስ ኢትዮጵያ ጀርመን ውስጥ ኮካኮል የሚታወቀውን ያህል በልጆች ዘንድ ይታወቃል ብሎ ነው የላከው እና ጀርመን ውስጥ ምን ያህል ከተማ እንደሄደን ምን ያህል ሾ እንዳሳየን ኤቭሪቲንግ ዘርዝረው ነው የጻፉት እና አውስትራሊያ የመረጣችሁት ለምንድን ነው የእናንተ ምላሽ ምን ነበር? ኬዝን ነው ተንተርስ የምትሄደው። አምስቱ አንደሬጅ ነበሩ። በነገራችን ላይ አምስቱ ኬዝ የተለየ ኬዝ ነው። እነሱ ምንድንነው ያደረጉት? አምስቱ አንደሬጅ ስለሆኑ ኬዛቸውን ሳያዩ እነሱ እንቀበላለን አሉ፣ እና ሌሎቻችሁን ግን ገና ነው እናያለን ሲሉ፣ አምስቱ ደግሞ አንቀበልም አሉ። አንስድም፣ አንድ ላይ ነን፣ ኬዝ ነን። ኖ እኛ ኢንዲቪዥዋል ነው የምናየው ሲሉ፣ ኖ እኛ በግሩፕ ነን፣ አንቀበልም ሲሉ ጉዳዩ እየጠነከረ መጣ። እኛ ምንድንነው ያልነው? ጉዳዩ ፖለቲካ ነው ካልሆነ ምንም ከህዝቡ የሚታይ አይደለም። ስለዚህ አገር ውስጥ ያለው የፖለቲካ ሁኔታ እኛ ላይ እየከፋ የመጣው በተለይ በአሁን ባለፈው ስድስት ወር ውስጥ ነው። በግላችን አይደለም እንጂ ሰርከሱ ላይ ጫናዎች ነበሩ። የዛን ጊዜ ሰርከስ ትግራይን በማስቀደም ሰርከስ ትግራይን ለብቻ ጎልቶ እንዲወጣ በማድረግ እኛ ላይ ተጽዕኖ ነበረ። ይሄ በቦርድ ደረጃ የምናውቀው ነው። እኛ ግን ኢንዲቪዥዋል አይደለም ችግሩ። እኛ ያንን ነገር ነው ያቀረብ ነው። በዛ ስድስት ወር ውስጥ ነው ይሄ ነገር የተፈጠረው። አውሮፓ እንዳንቀር ብዙም ነገር አልነበርም አውሮፓ። ስለዚህ በዛ ምክንያት ነው የቀረ ነው የሚል ነው። ዞሮ ዞሮ ኢሚግሬሽን ሪጀክት ነው ያለው። ሁላችንም አስራ አምስታችንም ሪጀክት አለ። ከዛስ እንዴት አገኛችሁ? አራርቲ ነው የዛን ጊዜ ሪፊውጂ ሪቪው ትሪቢናል አፒል አረግን እዛም ሪጀክት አለን አስራ አምስታችንን። ከዛ በኋላ አራርቲ እያለን ከፍራንሲስኮ ቫዚቶ የሚባል ሰውዬ ጉዳያችንን በሌላ መልኩ ነው እንዴት እንደሰማ አላቅም የእናንተን ኬዝ ይዝና እኔ እረዳችኋለሁ በነጻ ብሎ መጣ። ጠበቃ ነው ሰው ኢሚግሬሽን ውስጥ የሚሰራ ነበረ። ኢሚግሬሽን ለጠበቃ ጥብቅብና ላይሰንስ አለ። ኤጀንት ነው መጣ። የአስራ አምስታችንንም ኬዝ ይዞ እያንዳንዱ ሰው ኢንተርቪው እያደረገ አራርት ይቀረብን። ሁሉም ኢንተርቪው ተደረገ። በጣም ከፍተኛ ትኩረት ያደረጉት እኔ ጋ ነው። አንድ ኤልዛቤት ትባላለች ሴትዮዋ፣ ፐርሰናል አረገች ጉዳዩን ከእኔ ጋራ ለምን? አይ ዶን ኖ አላቅም። ከዛ በፊት አንድ ልጅ እንደ ምስክር ጠርቶ ወይ ለአንድ ልጅ ምስክርነት ቀርብ ያለውኝ ኬዙን በሚመለከት ሌላ ነበር የእሱን ጉዳይ የያዘው። እነሱ ያው ይነጋገራሉ። ስገባ አንዳንድ ወሬ ያወራችኝ ምናምንና ወደ እኔ ጉዳይ ስትገባ ፐርሰናል ለምን እንዳረገችው አላቅም። መጨረሻ ላይ ጠበቄ ምንድን ያለው ኦኬ ጨርሰሻል፣ ኢንተርቪው የምናገረው ነገር አለ አለ ለምን እንደተናደድሽ አላቅም አላት ፊትሽ እየቀላ ነው የመጣው። ሶስት ሰዓት ከሀያ ደቂቃ ኢንተርቪው ስታደረጊ አንድ ጊዜ ነው ዋሽን የጠጣሹ። ፐርሰናል ያረግሹ ለምን እንደሆነ አልገባኝም። ይህንን ያዥልኝ ነው ያላት። እና ስንወጣ አትሰጥህም ነው ያለኝ። አለመስጠት ብቻ አይደለም አሁን ከዛ ላ የመጨረሻ ስቴጅ ነው ያለን። ሂማኒቴሪያን ነው፣ ወደ ሚኒስቴሩ ነው የሚሄደው። ሚኒስቴሩ የዛን ጊዜ ፍሪ ፕራዲክ ነበሩ። የሁሉም ፋይል ሄደ፣ የኔ ፋይል ተያዘ። ሚኒስቴሩ ከሆነ ወር በኋላ ፈቀዱ፣ የእኔ ሊስት የለም እዛ ውስጥ። በጣም ዲሳፖይንት ሆንኩኝ እኔ እና እንዴት የኔ ፋይል እንዴት ላይኖር ቻለ? ለእኛ ጉዳይ እሱ አውሮፓ ሄዷል። ፍራንክ ከዛ ደውሎ አናገረው። ኖ ኖ፣ ፋይሉ ስላልመጣልኝ ነው ለሁሉም ነው የፈቀድኩት ፋይሉ ሲመጣ እሱን እንፈቅደዋለኝ አለ። ፋይሉን እሷ ነች የያዘች። ምንም ፐርሰናል የሚያደረገው ነገር የለም፣ ግን እናንተ ኃላፊዎቹ ናችሁ ይሄን ነገር ያደረጋችሁት የሚል ትንታኔ ነው። ኤን ዌይ ሌሎቹ ሁሉም ከተፈቀደ ከሁለት ወር በኋላ ማለት እዚህ በገባን በአመት ከስድስት ወር ነው ያገኘ ነው ፈቃዳችንን። ከዛስ አዲሱን ህይወት በምን መልክ ጀመራችሁ? እስካሁን ስ ያለው ህይወት ምን ይመስል ነበር? ህይወት በቃ ከዛን ጊዜ ጀምሮ ገባን ጀምሮ እንግዲህ ያው ህይወት ቀጥሏል። ስራ ሰራለሁ። ፋክተሪም ገብቼ ነበረ። ከዛ በኋላ ያው በአብዛኛው ሰው የሚሰራው ታክሲ ስራ ነው። ታክሲ ስራም ገባሁኝ። ትምህርትን ሞከርኩኝ። ትምህርት ሳይኮሎጂ ለማጥናት ቪክቶሪያ ዩኒቨርሲቲ ገባው አንድ አመት ሄድኩኝ። ግን ቤተሰብ ለመርዳት ወደ አገር ቤትና እዚህ ቢሮችን መክፈል የሚያስችል አይደለም። ትምህርት እየተማርኩኝ ፓርትታይም ስራ እየሰራው፣ በፍጹም የሚሆን ነገር አይደለም። የብዙ ኢትዮጵያውያን አንዱ ፈተና መካከል ውስጥ ነው። አዎ ስትመጣ ያው ቤተሰብን ይዘ ነው የምትመጣው። አብረሁ ናቸው እዚህ። አንተ ስትበላ እነሱ መብላት አለባቸው። ሞከርኩት አንድ አመት በጣም ከባድ ስትራግል ያደረግኩኝ። ለመማር ሞከርኩኝ አልቻልኩኝም። ከዛ ዝም የአጫጭር ኮርሶችን ብቻ መውሰድ ጀመርኩ። በቃ ወጣሁኝ። በቃ በዲግሪም ሆነ በዲፕሎማ ደረጃ መማር ንም አልችላወቅኩት እና ተው። ከዛ ኮርሶችን ብቻ መውሰድ ጀመርኩኝ። ኮምፒውተር ኮርሶች ምናምን፣ ከዛ ዝም የፊልም ኮርስ እንደዚህ፣ የሶሻል ወርክ ኮርሶች፣ ዝም ብሎ ትናንሽ ኮርሶችን እየወሰድኩኝ፣ በቃ ስራዬ ላይ ጥንክሬ መስራት ጀመርኩኝ። ኑሮዬን ቀጠልኩኝ ማለት ነው። እዚህ አሁን ከምታወቅበት ስራዎች አንዱ አብይ አየለ ሲነሳ የፊልም ስራዎችም አብረው ይነሳሉ። የፊልም ስራዎችስ ወደዛ እንዴት አመዘንክ? ምን ያህል የፊልም ስራዎችንስ ለህዝብ እይታ ለማቅረብ ቻልክ? ፊልም የቲያትር ስነ ጥበብ አካል ነው። ትያትር ስነ ጥበብ አካል ስለሆነ ከዛ ጋር የተያያዘ ነው። ቴክኖሎጂ ነው ልዩነቱ። እና የኢትዮጵያ ፊልሞችን ብዙ ጊዜ ሳይ አክቲንጉ ስክሪፕቱ አሪፍ የሆነና ዳይሬክቲንጉ አሪፍ የሆነና ቴክኒካል ችግር አለው። ይህን ነገር የሆነ ነገር አትሊስት የራሴን ነገር ማበርከት አለ ብዬ ጓደኛዬ ጋራ ኦዝ ፊልም ስቱዲዮ የሚል አዲስ አበባ ላይ ከፈትን። ፊልሞችን ሰራን። የወንዶች ጉዳይን ሰራን። አምስት ሀ ሁለት ሚል ፊልም ሰራን። ኮሞሮስን ሰራን። ከዛ እኔ ሄጄ ከዚህ ፊደል አዳኝን ስክሪፕት ገዝተን ስክሪፕቱን እንደገና ሪራይት አድርጌ ዳይሬክት አድርጌ ሙሉ በኦዝ ፊልም ፕሮዳክሽን በእኔ ዳይሬክተርነት የወጣ ፊልም ፊደል አዳኝ ነው። በጣም ሰክሰስፉል ነበረ። በጣም ጥሩ ነበረ። ፊልም ጥሩ ነበር የተሰራውት። ብዙ ሰው የተሳተፈበት ፊልም ነው። ራሴን እንግዲህ አሁን እዛ ላይ ፈተሽኩት። በተወሰነ ደረጃም ቢሆን የተወሰነ ነገር እንዳለኝ አየውኝ። ስቱዲዮውን መቀጠል አልቻልንም። እዛ እኛ እዚህ የሆነን ስቱዲዮ እዛ ሆኖ መቀጠል አልቻለም። እኔ ጠቅልዬ መግባት ነበር የፈለግኩት። ብዙ ያን የማያስደርጉ ነገሮች ተፈጠሩ። እኔ መጣው ከተወሰነ ዓመት በኋላ ስቱዲዮ ተዘጋ ግን ከዛ መውጣት አልቻልኩኝም። ራሴን አስተማርኩኝ ኤዲት ማድረግ ቀረጻውንም ራሴን አስተማርኩኝ። ኮርስም ትንሽ ኮርስ ወሰድኩኝ። ኢትዮጵያ ሌሎች ዶክመንተሪዎች ሰርቻለሁ። ሪፖርታጅ የሆኑ ዶክመንተሪዎችን በስቱዲዮው ስር ሰርቻለሁ። በራሴ ግን እዚህ መጥቼ የጋሽ ወንድሙ የመብራት ኃይል ስፖርት መስራች የእሳቸውን አስፋው ነው አስፋው ሳሉ እንድንሰራ ጠየቀኝ። እንግዲህ ራሴ ቀርጬ በተወሰነ ደረጃ ታሪካቸውን ለህዝብ አቀረብኩት የጋሽ ወንድሙን። ምላሹም ጥሩ ነበረ። ብዙ ሰው ነው ያየው። ከዛ በመቀጠል የ ኤልያስ ጆሃርን እንደዚሁ አስፋው ነው እንስራው አለኝ። ኦኬ እንስራው። እሱን እንግዲህ ረጅም ዓመት ቢፈጅም እሱንም እንደዚሁ ራሴ ቀርጬ ዶክመንቶችን አምጥቼ እሱ ላይ በጋሽ ወንድሙ ዶክመንተሪ የተሻለ እሱን እንደዚሁ አስመረቅኩኝ ማለት ነው። ከዛ ፊት ቲያትርም ሰርቻለሁ እዚህ 2003 ላይ ሌኒ በረደድ በሆርን ኦፍ አፍሪካ ኮሚኒቲ በኩል የማያን ገቨርንመንት የመጣ ፈንድ መጥቶ ቲያትር ጽፌ ምስቅልቅል የሚል ቲያትር እዚህ ሀገር ያለን የህይወታችንን ወደ መድረክ የሚያወጣ ምስቅልቅል ቲያትርን ሰርቻለሁኝ። ይህ እንግዲህ መጨረሻ የኤልያስ ጆሀር ዶክመንታሪ ነው። ኤልያስ ዋንጫ በሚል ርዕስ የተቀረበው ዘጋቢ ፊልም በቅርቡ በሜልበርን ከተማ ፉትስክሬ አርት ሴንተር ውስጥ ታይቷል። ለህዝብ በህዝብ ዘንድ ያሳደረው ስሜት ምን ይመስል ነበር? በህዝብ ዘንድ ምን አይነት ተቀባይነት ነበረው? እንደዚሁም በኤልያስ በኩል በጣም ደስ ይል ነበር። የኤልያስ አድናቂዎችን ኤልያስን በኳስ ጨዋታ የሚያውቁት እና በስም ደረጃ የሚያውቁት ሰዎች ነበር የገቡት። ብዙዎቹ ኤልያስን አናውቀው ነበር ያሉት በጣም ጥሩ ነበር የተሰራው። ኤልያስ በጣም ኦቨርዌል ምን ሆነው በጣም በጣም በጣም ተደስቷል። ኤልያስ ባለቤቱ በጣም ደስተኛ ነች። በዚህ መልኩ ይቀርባል ብሎ ግምትም አልነበረውም። እንደዚህ ተቀናብሮ ታሪኩን ሲያዩም ለመጀመሪያ ጊዜ ነው ለሱ። እንደዚህ መሰራቱንም በፍጹም አይዲያ አልነበረም። በጣም ጥሩ ስራ የተሰራው ስለሆነ በጣም በጣም በጣም ጥሩ ስራ። እዚህ ላይ እዮብ እሱ ባለው በጣም ብዙ ዶክመንቶችን ግባቶችን አምቶልኛል። የአስፋው ስራ ቀላል ነገር አልነበረም። እዚህ ላይ ብቼ ነው የሰራሁት አይደለም። ግን የህዝቡ ምላሽ ደግሞ እስካሁን ድረስ አሁንም ባገኙኝ ቁጥር ብዙዎቹ ደስታቸውን ይገልጻሉ። በጣም ጥሩ ነበር። በጣም ደስ የሚል ጊዜ ነበረ። እኔ ከጠበኩት በላይ ነው። እርግጥ ብዙ ጊዜ ነው የፈጀብኝ ስራውን ለመስራት። በተቻለ መጠን ልክ እንደ ፊልም የሚመስል አይነት ነገር ሰውን ሰስፔንስ አድርጎ ይዞ የሆነ ስቶሪ ከእስከሚል ነገር ለማድረግ በጣም ጥሬ ያለሁኝ ተሳክቷልን ማለት ይችላለሁኝ። አሁን ከዚህ በኋላ ያሉት በተለይ በፊልም ስራም ሆነ በቲያትር መድረስና ትወናን አስመልክቶ ወደፊት ምን እቅዶች ምን ትልሞች አሉ በአንተ ዘንድ? እዚህ በስነ ጥበብ ዘርፍ እስከምን ድረስ ለመራመድ ሳቢዎች አሉ? ቲያትር አይመስለኝም። ምክንያቱም ቲያትር እድሜ ልኬን ከዚህ በኋላ ብሰራ ደስ ይለኛል። የመድረክ ቲያትር ህይወቴም ነፍሴም እሱ ነው በቃ ልክ አንድ ቀን መጀመሪያ ስክሪፕት ያነበብኩ ለታ እንቅልፌ ሁሉ የተለየ ነው የሚሆነው። በጣም ደስ ይለኛል። የሚሆን አይመስለኝም ምክንያቱም ከዛ ውጭ ስለሆንኩ ብዬ ስለማስብ ነው። ፊልም ሰራለሁ ብዬ አስባለሁ። መቼ እንዴት አይዶን ነው። ስክሪፕቶች አሉኝ ግን እነሱ ምንም የተዘጋጁ አይደሉም። በጀስት በሲኖፕሲስ ደረጃ አንዳንዶቹ፣ ዝም ብሎ በታሪክ ደረጃ የተቀመጡ ናቸው። አንዳንዶቹ ያሉት ዶክመንተሪ በሚመለከት ፐርሶናል ስቶሪዎቹን የአንዳንድ የግል ታሪኮችን ወደፊት እሰራለሁ ብያለሁ። ግለሰቦችን ታሪኮች፣ ብዙ ነገሮችን እሰራለሁ ብያለሁ። ከዛ በመለስ የራሴን በሚመለከት የራሴን ህይወት በሚመለከት የሆነች ሜሞሪ ነገር እያዘጋጀው ነው። እሷ መቼ ያልቃል፣ መቼ ይወጣል አይዶነ፣ ምክንያቱም የሚቆይ ነገር ስለሆነ እሱን ግማሽ ደረስ ደርሻለሁ። ግን ከፊልም ጋር በተያያዘ ግለሰብ ታሪኮችን እየሰራሁኝ፣ እነዛን እየገጣጠምኩኝ፣ ማንም ሰው ታሪክ አለው። አንድ ሰው ከአንድ ሰው የሚወስደው ነገር አለ ዘመንን፣ ጊዜን ሁኔታን ከሰዎች ከግለሰብ ታሪኮች ውስጥ ማግኘት ስለምንችል እነዛ ነገሮች እንደ ታሪክም ተቀርጸው እንዲቀመጡ ስለምንፈልግ ዝም ብሎ ማንኛውም ግለሰብ ታሪኮች ላይ አተኩራለሁ ብዬ አስባለሁ። በጥቅሉ በአውስትራሊያ ህይወት ውስጥ ምን አይነት ስኬቶች እንደዚሁም ደግሞ ምን አይነት ብርቱ ፈተናዎች ይገጥመውኛል የሚል ትውስታዎች አሉ። በአጭር የአውስትራሊያ ህይወት ጊዜ ውስጥ አውስትራሊያ ስለ እውነት መጀመሪያ በጣም ከባድ ነበር። ለእኔ አውስትራሊያ የመጀመሪያው አምስት ዓመት በጣም በዲፕሬሽን የተጠቃውበት ጊዜ ነበረ፣ ግን ከዛ ላይ የቆየው እየቆየው አውስትራሊያን በጣም እየለመድኩ ስመጣ አውስትራሊያ ደስ የሚል ሀገር ነው። በጣም ብዙ ኦፖርቹኒቲዎች አሉት። እኔ በጣም ነው የምወድ፣ በተለይ ሜልበርን። ልክ አዲስ አበባን የማውቀውን ነው ያህል ሜልበርን እናውቀዋለሁ። አዲስ አበባን የመወዳትን ያህል ሜልበርን እንወዳታለሁ። በጣም ነው የምወዳት። ብዙ ኦፖርቹኒቲዎችም ያገኘንበት ሀገር ነው። በጣም ብዙ ስኬቶችም አሉኝ። ከዚህ በኋላ የሚኖረው ህይወቴ አውስትራሊያ ነው ኢትዮጵያ ነው የሚለው መወሰን አልችልም፣ አላቀው። በህይወቴ ላይ ግን በጣም ብዙ ለውጦችን ያመጣት አውስትራሊያ በመምጣቴ ነው። ምክንያቱም በጣም ብዙ ጽሁፎችን፣ ብዙ አይነት መጽሐፎችን ለማግኘት አክሰሱ ሰፊ ነው። ያለ ገደብ ያገኘሁትን ነገር ነው ማነበ፣ ፈልገውን ነገር አግኝቼ አነባለኝ። ኤኒቲንግ አሁንም ነገ መማር እችላለኝ። ሰፊ ነው ኦፖርቹኒቲው። የአውስትራሊያ ኦፖርቹኒቲውን ተጠቅሜ አልጨረስኩትም ቱ ቢ ኦነስት ግን ኑሮ ላይ ብዙ ለውጥ አለው። ማንነት ላይ በጣም ከፍተኛ ለውጥ አለው። አሁን ያለኝ ማንነት ኢትዮጵያ ብሆን ይሄን ማንነት ይዛለው ወይ አልይዝም። የፊልም ዳይሬክተርና ደራሲ አብይ አየለ ስለ ቀለምልልሱ እናመሰግናለን። የወደፊት ትልሞችህ እውን ሆነው ከራስህም አልፎ ለህብረተሰብ ጠቃሚ የሆኑ የትሩፋት በረከቶችን እንደምትቋደስ ተስፋችን ነው። በድጋሚ ስለ ቀለምልልሱ እናመሰግናለን። አመሰግናለሁ ካሳሁን።